ዱባይ ይካሄድ በነበረ አንድ ዓለም አቀፍ የምግብ ስብሰባ ለመካፈል ሄደው የነበሩ ሰባት ኢትዮጵያውያን ታግተው ከሀገር እንዳይወጡም ተደርገዋል። ኢትዮጵያውያኑን ያስያዟቸው ሰው የተበላሸ ስጋ በመላክ ውል አፍርሰዋል በሚል ሰበብ እንደሆነ የኢትዮጵያ ስጋ አምራቾች ማህበር ይፋ አድርጓል። መንግስትም በከፍተኛ ደረጃ በጉዳዩ እንዲገባ ጠይቋል። መለስካቸው አማሃ ነው፣ ዝርዝሩን ይላከው የኢትዮጵያ ስጋ አምራች ላኪዎች ማህበር ዛሬ ይፋ ባደረገው መግለጫ እንዳስታወቀው ከስድስት ወራት በፊት ስምንት የማህበሩ አባላት ቄራዎች ከተባበሩት አረብ ኤሜሬትስ ዱባይ ታሪክ አልሁዳ ከተባለ ድርጅት ባለቤት ሚስተር ሙባረክ አብደላ ጋር አንድ የንግድ ስምምነት አድርገዋል። በዚህ ስምምነት መሠረት 267 ቶን የሚሆን የበግ ሥጋ ከነአጥንቱ በሦስት ተከታታይ ቀናት እንዲቀርቡለት ሁለቱም ወገኖች ተስማምተዋል። መግለጫው እንደሚለው ወደ 50 ቶን የሚሆን ስጋ ካለመላኩ በስተቀር ሌላው በስምምነቱ መሰረት ተከናውኗል። ይሁንና ሚስተር ሙባረክ አብደላ የተላከው ስጋ ጥራቱ የተጓደለ በመሆኑ ሙሉ በሙሉ ተቋጥሯል በማለት ገንዘባቸው እንዲመለስላቸው ደጋግመው መጠየቃቸው ታውቋል። ማህበሩ በበኩሉ ስምምነቱን መሰረት በማድረግ አዲስ አበባ መጥተው ድርድር እንዲያደርጉ ጠይቋቸዋል። ይሁንና ሚስተር ሙባረክ የመረጡት መንገድ የተለየ ነው ሲሉ የኢትዮጵያ ስጋ ምራጭ ላኪዎች ማህበር ፕሬዚዳንት አቶ ጌታቸው ሀጎስ ለጋዜጠኞች የሆነውን አብራርተዋል። ስጋው እዛ ደርሷል፣ ተጎድቻለሁ፣ እንደዚህ አይነት ማካካሻ አፈልጋለሁ ቢል የሰለጠነ አካሄድ ነው። እዚህ መተን ተወያይተን የሚገባውን ነገር ማድረግ እንችላለን። ማህበሩና አባላቱ ከአስር አመት በላይ በስጋ ኤክስፖርት ላይ ያሉ ናቸው። እንዲህ አይነት ነገር እኛ ገጥሞን አያውቅም። አልፎ አልፎ የሚበላሸት ነገር ይገጥማል፣ ግን በስምምነት ይፈታል። ስለዚህ ይሄ ሰውዬ ወይ መጥቶ ይሄ ነው አላለ፣ ወይ ስለተበላሸውንም ማረጋገጫ አላቀረበ። አድፍጦ ዝም ብሎ ጠብቆ ለሌላ ስራ ከመንግስት ልኡካን ጋር ሄዶ አባሎቻችንን እንዲታገቱ አርጓል። ካገር እንዳይወጡ አርጓል። አቶ ጌታቸው እንዳስታወቁት ማህበሩ ይህን እርምጃ ጥቆ ይቃወማል። ከዚያም በተረፈ ማህበሩ በራሱ ወጪ በውድ ዋጋ ጠበቃ ቀጥሮ አባላቱን ከታገቱበት ለማስወጣትና ወደ አገራቸው እንዲመለሱ ለማድረግ በጥረት ላይ እንዳለ ገልጸዋል። ይሁንና በሀገሪቱ ያለው የፍትህ ስርዓት በጣም ዳተኛ ነው በዲፕሎማሲው መንገድ በኩልም ያለውን አማራጭ ለመጠቀም እየሞከር ነው ሲሉ አቶ ጌታቸው ገልጸዋል። ኢትዮጵያ ቆንስላ ከፍተኛ የሆነ ትብብር አድርጎልናል። የመሰብሰቢያ ብሳ እየሰጠ አባላቱን እየሰበሰበ እያወያየ አነጋግሯል። ግን ከአቅም በላይ ሆነ ሄዶ ማስፈታት አልተቻለም። ጉዳይ ያለው ሻርጃ ነው። እኛ አባላት ያሉ ዱባይ እየተመላለሱ ይነጋገራሉ። እልባት አላገኘም። ስለዚህ ይህ ሰውዬ ዓላማው ውሉን ወደ ጎን ትቶ እዛ ያንን ያለውን የሕግ ስርዓት ውስጥ ያለውን ክፍተት በመጠቀም አባሎቹ እንዲታገቱና እጃቸው ተጠምዝዘው ገንዘቡን እንዲወስድ ነው የፈለገው። የስጋና ወተት ኢንዱስትሪ ልማት ተቋም ዋና ዲሬክተር አቶ ኃይለ ሥላሴ ወረስ በበኩላቸው በውጭ ጉዳይ ሚኒስቴር በኩል የተደረገው ጥረት በተለይ ዱባይ በሚገኘው ኤምባሲ የተሰጠውን ትብብር አመስግነዋል። ይሁንና ጉዳዩ ሊሰጠው የሚገባውን ያህል ክብደት እንዳልተሰጠውና እንደተጓተተ ተናግረዋል። አሁን ግን የተለየ አቅጣጫ እንደተያዘ ደግሞ መረጃ አለኝ፣ ይላሉ። አሁን ምን እየተደረገ ነው? ሴም ላስት ሀሙስ ባለፈው መረጃዎችን እስኪስትናሉ። ውጭ ጉዳይ ሚኒስትሮች እዚህ ያሉት ማለት ነው። ውጭ ጉዳይ ሚኒስትር ደግሞ ያሉን ሰውየው ጋር ያደረገውን አየር መንገድና ሰውየው ያደረገውን አሶሽን ያተደረገው የሄዱትም ደግሞ ከዛ ጋር ግንኙነት እንደሌላቸው ዶኩመንቶች በሙሉ ለውጭ ጉዳይ ሚኒስትር አስረክብናል። ውጭ ጉዳይ ሚኒስትርም በራስ ለወየር አጥንቶ ጨርሰዋል። እኔ ትናንትና ኢንፎርሜሽን አለች ትናንትና አጥንተን ጨርሰናል። እሳ የሚያቆይባቸው ነገር የለም እንፈተዋለን የሚል ሐሳብ አላቸው። የማህበሩ ፕሬዝዳንት አቶ ጌታቸው በአባሎቻቸው ላይ እስከ ዛሬ ተፈጽሟል ያሉትን በደል በጥብቅ አውግዘው መንግስት በጉዳዩ በከፍተኛ ደረጃ እንዲገባ ጠይቀዋል። መንግስት በከፍተኛ ደረጃ በኤምባሲ ደረጃ ስላልተሳካ በከፍተኛ ደረጃ ኢንቮልቭ አድርጎ እነኚህ ሰዎች ወደ ሀገራቸው የሚመጡበት እና ጉዳዩ በህግ የሚታይበትን መንገድ ማድረግ አለብን። የሚገባ ሰነዶችን በሙሉ አሟልተን አቅርበናል፣ አውተንቲኬት አስደርገን በዛ መሰረት እንግዲህ እልባት ያገኛል ብለን እናስባለን። እልባት የሚያገኘው ግን አሁንም መንግስት በከፍተኛ ደረጃ ኢንቮልቭ ሲያደርግ ብቻ ነው። ከማህበሩ በተገኘው መረጃ መሰረት የማህበሩ አባላት የሆኑት አስራ ሁለት ቄራዎች ወደ ተለያዩ አገሮች የሥጋ ምርቶች የሚልኩ ቢሆንም አብዛኛውን ሥጋ የሚረከቡት የዱባይ ኩባንያዎች ናቸው። መለስቃቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ